ኢትዮጵያ ምንም እንኳን የሰውና የስነ ምህዳር ምክር ቤት ኮሚቴ አባል ባትሆንም ከዚህ ቀደም ሶስት የተፈጥሯዊ ሀብቶችን በዓለም የስነ ምህዳር መረብ ውስጥ ያስመዘገበች ሲሆን የጣና ሐይቅና የተፈጥሮ ሀብቶቹ አራተኛው ኢትዮጵያ ያስመዘገበችው ተፈጥሯዊ ሀብት ሆኗል። በዓለም አቀፉ የስነ ምህዳር መረብ የተካተተው የጣና ሐይቅና ተፈጥሯዊ ሀብቶቹ ስድስት አምስት ሄክታር ይሸፍናል። የጣና ሀይቅና ተፈጥሯዊ ሀብቶቹ በአለም የስነ ምህዳር መረብ ውስጥ እንዲካተት ማድረጉ ለምን አስፈለገ፣ እንዲሁም ለዝግጅቱ ውስጥ ምን ያህል ጊዜ ወስዷል ለሚለው እዚሁ ፓሪስ ላይ ጉባኤው ላይ የተሳተፉ ከሚገኙ የኢትዮጵያ ልዑካን መካከል ከሳይንስና ቴክኖሎጂ ሚኒስቴር የመጡት አቶ ሰለሞን ጌታቸው እንዲህ ብለዋል። ከአማራ ክልል ሀሳቡ እንዲመዘገብ በዩኔስኮ ኔትወርክ ውስጥ እንዲመዘገብ ጥያቄው ቀረበ። ሂደቶች አሉት። በዚህ ወርልድ ኔትወርክ ውስጥ ለመመዝገብ የሚያስችሉ ክራይቴሪያዎች አሉት እና እነዛን ክራይቴሪያዎች ያሟላሉ ወይ? ለዛ ዝግጅቶች ነበሩ። የዩኔስኮ አካሄድን ፕሮሲጀሩ ምንድን ነው? የቴክኒካል ኮኦርዲኔሽን ቲም አለው። አድቫይዘሪ ኮሚቴ የሚሉት በእነሱ ይታያል፣ ይገመገማል። ከዛ ይሄኛው በዋናው ካውንስል የማባይ የሚሉት ነው ኢንተርናሽናል ኮኦርዲኔሽን ካውንስል የሚሉት ነው። የሜምበር ስቴቶች ሪፕሬዘንቴሽን ያለበት ነው። በእነሱ አፕሩቫል ያገኛል ማለት ነው። እና ትላንትና እንግዲህ ይሄን አፕሩቫል ነው ያገኘ ነው ማለት ነው። እና ከአሁን ጀምሮ ጣና ባዮስፌር ሪዘርቭ ተብሎ የወርልድ ኔትወርክ ውስጥ ሬጅስተር ዶኗል ማለት ነው። ከዚህ ቀደም ኢትዮጵያ አስመዘገበቻቸው ተፈጥሯዊ ሀብቶች ከተመዘገቡ በኋላ ምን ያህል ለውጦችስ ታይተዋል? የጣና ሀይቅ መመዝገቡስ ምን ፋይዳ ይኖረዋል? ሲል ለአቶ ሰለሞን ላነሳሁላቸው ጥያቄ ሲመልሱ ሰውን ከተፈጥሮ ሀብት ጋር ያለውን ቁርኝት እና በዘላቂነት ስተነብል በሆነ ሁኔታ ማለት ነው፣ ያለን ሪሶርስ መጠቀም መቻል ማለት ነው፣ ማስቻል ማለት ነው። ይህንን ነው ፕሮግራሙ የሚያራምደውና ይህን አስመልክቶ የጣና ከሌሎቹ ከሶስቱ ይለያል። በተለይም ከውሃ ጋር ተያይዞ እና ወደ ከተማ አካባቢ ያለ ነው። የዌትላንድ ላይ የተሰራ ነው። የሌሎቹ ግን የፎረስት ኤሪያ ላይ ነው የተሰራው። ወደ ጠቀሜታው ስንመጣ ምንድን ነው? አሁን ወደ ጣና ላይ ስፔሲፊካሊ ወደዚህኛው ስንመጣ እንግዲህ ጣና፣ አንዳንድ ሀይቆች አሁን የደረቁብን ሀይቆች አሉ፣ በፊት የምናውቃቸው። የጣናም ሀይቅን ስንመለከትም ደብዙ ጥልቀቱ እየቀነሰ እየቀነሰ ነው የመጣው። ጥናቶች በደንብ ነው የሚያመላክቱት። ይሄንን እንደገና ጣና ውስጥ የነበሩ የተለያዩ ብዙሀ ሕይወቶች ብዙሀ ሀብቶች እንደው ከዛ አሳ ጀምረን እንኳን ስናይ በጣም እየቀነሰ ያለበት ነው፣ እና በጣም የማይገኙ አሳዎች፣ በጣም ውድ ውድ የሆኑ አሳዎች ሁላ እየጠፉ ያሉበት ሁኔታ ነው ያለው። እና ይሄ ሰስተነብል የሆነ ዘላቂነት የሆነ አጠቃቀም ስላልተከተልን ነው። እና ይሄ ፕሮግራም ይሄንን ነው የሚያስተካክለው ማለት ነው። በመጨረሻም ኢትዮጵያ በቀጣይነት ሌሎች ተፈጥሯዊ ሀብቶቿን ለማስመዝገብ ከፍተኛ ፍላጎት ያላት መሆኑን አቶ ሰለሞን ጨምረው ገልጸዋል። ለዶችቬሌ ለተጠናቀረው ዘገባ ሃይማኖት ጥሩነህ ከፈረንሳይ ፓሪስ